ማህደረ ዜና የኢትዮጵያ ባለሥልጣናትና የሚቆጣጠሯቸው መገናኛ ዘዴዎች ማዕልት ወሌት እንደሚነግሩን ኢትዮጵያ የአፍሪቃ የእድገት ብልጽግና የሀብት ልማት ቀንዲል ብቻ ብትሆን ኖሮ በአስር ሚሊዮን ለሚቆጠሩ ዜጎቿ ቀለብ ባለመነች ነበረ። ኢትዮጵያ በእርግጥ ሶማሊያን ወይም ደቡብ ሱዳንን አይደለችም። የሰላም መረጋጋት፣ የፍትህ ዲሞክራሲ ሀገር ብትሆን ኖሮ ግን ያምናና ዘንድሮ ጥረት ትኩረቷ ረሃብተኞቿን ከመቀለብ ጋር በምርጫ ውጤት ውዝግብ የተገደሉ ዜጎቿን አስረኛ ዓመት መዘከሪዋ በሆነ ነበረ። አልሆነም። አለመሆኑ በእርግጥ ያሳዝናል። የሆነና የሚሆነው የአደባባይ ሰልፍ፣ ግድያም፣ እስራት ስደት መሆኑ ደግሞ ያሰቅቃል፣ ያሰጋልም። ግን ለምን ላፍታም አብረን እንጠይቅ። የቀድሞ የሊቢያ መሪ ኮሎኔል ሞአምር ቃዛፊ ስልጣን የያዙበትን አርባኛ ዓመት ሲያከብሩ ሰው ጀነትም ውስጥ ቢሆን ቅሬታ ማቅረቡ አይቀርም አሉ ህዝባቸው፣ በአገዛዛቸው ላይ ስላለው ቅሬታ ለጠየቃቸው ጋዜጠኛ ሊቢያ አሁን ቀጠሉ ጠንካራው ገዢ ጀነት ናት እያሉ የሊቢያ ህዝብ ከግመል ነጅነት ወደ ፎር ሂል መኪና አሽከርካሪነት፣ ከደሳ ነዋሪነት ወደ ህንፃ ቪላ ባለቤትነት፣ ከቴምር ቃራሚነት ወደ አፍሪቃ አንደኛ ደልቃቃ ሀብታምነት የተመነደገው በእርግጥ በኮሎኔሉ ያገዛዘመን ነበረ። እናም ሰውየው ያው እንደ ፖለቲከኛም አኳሹት እንጂ አልዋሹም። ከዋሹም፣ ሰው አፉን ለመመገቢያ ብቻ ሳይሆን ለመናገሪያም፣ አእምሮውን ለመገዣ ብቻ ሳይሆን ለማሰቢያም፣ አካሉን ለመደሰቻ ብቻ ሳይሆን ለነፃነቱም የሚጠቀምበት የሚያስፈልገው መሆኑን በቅጡ አለማጤናቸው ነበረ። ጣዛፊ ያሉትም ባሉ በሁለተኛ ዓመቱ የመናገር የማሰብ እንደ ልቡ የመንቀሳቀስ ነፃነቱን ሸብበው ሆድ ምቾቱን የጠበቁለት ህዝባቸው ያነሳው አመፅ የአርባ ሁለት ዘመን አገዛዛቸውን ራሳቸውን፣ የልጅ ዘመዶቻቸውን ሕይወት በጀነት የመሰሏት ሀገራቸውንም አጥፍቷል እያጠፋም ነው። ኢትዮጵያ በምጣኔ ሀብት አቅሟ በነዳጅ ከበለጸገችው ከቃዛፊዋ ሊቢያ ጋር ስትወዳደር ድሃም የድሆች ደሃ ናት። የኢሀድጓ ኢትዮጵያ በሶሻሊስታዊ ርዮት ዓለም ተኮድኩዳ በሀብታሙ ሀያሉ ምዕራባዊ ዓለም ከተገለለችው ከሁሉም በላይ በጦርነት ከወደመችው ከደርጓ ኢትዮጵያ ብዙ መሻሏ በእርግጥ አያጠያይቅም። በምጣኔ ሀብት መሻሻሏ ማደጓ ወይም ትሻሻላለች መባሉ ወይም እንድትሻሻል መታቀዱ ግን የህዝቧን ፍላጎት በተለይም የፍትህ የዲሞክራሲም የሰብአዊ መብት ጥያቄዎቹን ሙሉ በሙሉ መልሳለች ማለት አይደለም። ህዝብ ወይም የህብረተሰብ ክፍል ቅሬታውን መግለጽ ወይም መብቶቹ እንዲከበሩ መጠየቅ የለበትም ማለትም የሰሜን አፍሪካውን ጠንካራ መሪ ስተት ዳግም መድገምነ የሚሆነው ኢትዮጵያም ከዛሬዋ ሊቢያ በተቃራኒው ገዢውን ፓርቲ ለመቃወም ቅሬታን ለመግለጥ መብትን ለመጠየቅና ለማስከበር በአደባባይ መሰለፍ በሕገ መንግሥቷ ከተረጋገጠ 21 ዓመት አለፈው። ሕገ መንግሥቱ ከጸደቀም እስካሁን የተደረጉ ወይም የተሞከሩ የአደባባይ የተቃውሞ ሰልፎች ግን አብዛኞቹም ሕይወት፣ አካል ባጠፋ ግጭት ነው የሚያበቁት። ለምን? በ1997 የተደረገው ምርጫ ውጤትን በመቃወም የተደረገው የአደባባይ ሰልፍ ያበቃው በትንሽ ግምት የሁለት መቶ ሰው ሕይወት ጭዳ ሆኖበት ነበረ። የብዙ መቶዎች ደም ፈሶበት ሺዎች ወህኒ ተወርውረውበትም ነበረ። ያን የታዲያ ቀሪዎች ለምን ሲሉ ያኔው ጠቅላይ ሚኒስትር አቶ መለስ ዜናዊ ከሰጡት መልስ አንዱ ሰልፈኞቹም ስርዓት ነውጠኞች ስለነበሩ ነው የሚል ነበረ። ለምርጫው የተደረገው ዘመቻ በሁሉም ዘገቦች ለአህጉሪቱ ምሳሌያዊ ነበረ። ድምፅ የመስጫው ቀን በሁሉም መመዘኛ አብነታዊ ነበረ፣ ምክንያቱም ከዘጠና በመቶ የሚበልጡት መራጮች ድምፅ ሰጥተዋልና። ከምርጫ ዘመቻው በፊት በምርጫ ዘመቻው ወቅት፣ ከምርጫ ዘመቻው በኋላ ድምፅ ሲሰጥም ስለ ነዚያም ስርዓትና ጋጠወጥ ስለተባሉት ኢትዮጵያውያን ምንም አልሰማንም ነበረ። የምርጫ ውጤት ሲያወዛገብ ግን ዘራፊ የጎዳና ላይ ነውጠኞች መኖራቸው በያነው ጠቅላይ ሚኒስትር ተነገረ። አምስት የእጅ ቦምቦች በፖሊስ ላይ ተጥለው የተወሰኑ ፖሊሶችን ገደሉ አቆሰሉም። እነዚህ ስራ ፈት ወጣቶች ሁለት ጠመንጃም ከፖሊስ ዘርፈው ነበረ። አንዱን ባለፈው ሐሙስ አገኘ ነው። ከሐሙስ በኋላ ነገሮች ተረጋግተዋል። በመሃሉ ብዙ ኢትዮጵያውያን ሞተዋል። አዝናለሁ። ይሁንና የተለመደው ሰልፍ አልነበረም። አቶ መለስ ዜናዊ ጥቅምት ሺ ዘጠኝ መቶ ዘጠና ስምንት ላለለት ከእኔ እስከ ዘንድሮም ገዳዎች ለፍርድ የሚቀርቡበት የሟች ወላጅ ዘመድ ወዳጆች ካሳም ቁስለኞች መታከሚያና ድጎማ የሚያገኙበት እርቀ ሰላም እንዲወርድ የሚጣርበት ዘመን በሆነ ነበረ። የሆነው ተቃራኒው ነው። የመብት ተሟጋቾች በተደጋጋሚ እንዳሉት ጋዜጠኞች ከጻፉም ፖለቲከኞች ከጠየቁ የአደባባይ ሰልፍ ከጠሩ ይታሰራሉ። በአብዛኛው በአሸባሪነት ይወነጀላሉ። ሌላው ቀርቶም ኢትዮጵያውያን ሙስሊሞች በሃይማኖታዊ አስተዳደራችን መንግሥት ጣልቃ አይግባ በማለታቸው በአሸባሪነት እየተወነጀሉ ተገለዋል፣ ታስረዋል፣ ተሰቃይተዋልም። ዘንድሮም የ1998ቱ ግጭት ሰለቦች አስረኛ ዓመት የሚዘከርበት ኢህአዲግ የመቶ በመቶ የምርጫ ድል ማስመዝገቡን ያወጀበት አንደኛ ዓመት የሚታወስበት የቀድሞውን የአምስት ዓመት የልማት እቅድ በጥሩ ውጤት አጠናቆም አዲስ ያቀደበት ካለፈው የመማሪያም የወደፊቱን በበጎ ማማተሪያ ዓመት በሆነ ነበረ ያልነውን ለመድገም የሆነው ተቃራኒው መሆኑ ነው። ግራው ሰዎች በተለይም የኦሮሚያና የአማራ መስተዳደር ነዋሪዎች ቅሬታቸውን ለማሰማት ይሰበሰባሉ ወይም አደባባይ ይወጣሉ። የትናንት ሳምንት እሁድ ጎንደር ውስጥ ከተደረገው ሰልፍ በስተቀር ለተቃውሞ ሰልፍ የተሰጠው አጸፋ ግድያ፣ እስራትና ውንጀላ ነው። እንደገና ለምን የመንግሥት ባለሥልጣናት ቀጥታ መልስ እንዲሰጡን ካለፈው ማክሰኞም እስከ ትናንት እሁድ ድረስ በተደጋጋሚ ስልክ ደውለን ነበረም። ገሚሶቹም እየቀጠሩን ጠፉ። ሌሎቹም ስልካቸውን አጠፉ። የተቀሩት እኛን አይመለከተንም አሉ። የሰብአዊ መብት አቀንቃኝ አቶ ግዛቸው ኤቢሳ ግን አጭር መልስ አላቸው። በአፉ ዲሞክራሲን እየረጨ በእጁ ግን ጥይት እና ጠመንጃን የሚረጭ መንግሥት ኢትዮጵያን እያስተዳደረ ስለሚገኝ ይመስለኛል። ይህ ምን ማለት ነው? አሁን ኢትዮጵያ ውስጥ ያለው አገዛዝ በወረቀቶቹ ላይ የሰፈሩት ሙሉ በሙሉ ስለ ዲሞክራሲ ነው የሚያወሩት። በየሚዲያው የምንሰማው ስለ ዲሞክራሲ፣ ስለመብት ነው። በተግባር ግን የሚታየው ጠመንጃ ጨብጦ ሕዝብ እየጨፈጨፈ ያለ በመሆኑ እንጂ ሰላማዊ ሰልፎቹ ሰላማዊ ሳይሆኑ ቀርቶ ወይም ራሳቸው ወደ ብጥብጥ ሄዶ እንዳልሆነ ሁላችንም በተግባር ያየ ነው ነው። ከህዝባዊ ወያኔ ሀርነት ትግራይ ህወሀት መስራቾች አንዱ የነበሩትና በአሁኑ ወቅት የኢትዮጵያ ሕዝብ ትግል ሸንጎ የተባለው ተቃዋሚ ፓርቲ የስራ አስፈጻሚ ኮሚቴ አባል የሆኑት ዶክተር አረጋዊ ብርሄም በሁለት ምክንያቶች ላይ የተመሰረተ መልስ አላቸው። ይሄ ድርጅት የግራ ጽንፈኝነት ይዞ ብቅ ያለ ነው። ስልጣንም ሲይዝ በጉልበት ነው። ዲሞክራሲያዊ ባህሪ የሌለው በመሆኑ እንግዲህ የሚወስዳቸው እርምጃዎችም ከዚህ ስነ ሀሳብ ይነሳል። ስልጣን ላይ ያሉት ቱጃሮች ከሁሉም ብሔረሰብ የተወጣጡ ቱጃሮች ናቸው። በመዘኙ ደግሞ የህወሀት ቱጃሮች ናቸው ወሳኞቹ። ይህን የህዝብ ተቃውሞ ስለማይቀበሉት በማሰር በማፈን፣ በመግደል ጭጭ ሊያሰኞች ነው እምነታቸው ይሄ የማይሆን ነገር እንደሆነ ከታሪክ እናውቃለን። ግን እነዚህ ሰዎች ከታሪክም የሚማሩ አይደሉም። ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘው የመብት ተሟጋች ድርጅት ዳይሬክተር አቶ ያሬድ ኃይለማርያም ሌላ መልስ አላቸው ያገዛዝ ስርዓቱ ያሉበትን ችግሮችን በሕዝብ ዘንድ ሲነገር የመሸበር የመድ የመደንገጥ ስሜት ነው የሚታየውና የፖለቲካ ፓርቲዎች በሰላማዊ መንገድ ሰልፍ እንኳን ማድረግ እንዳይችሉ መንግስት ዘግቷል። የአገዛዙ ስርዓት ባህሪ ሰዎች በአግባቡ ለሚያነሷቸው ጥያቄዎች መልስ የመስጠት ባህሉም በፍጹም በዚህ ስርዓት ውስጥ የሌለ መሆኑን ነው። በሀያ አምስት ዓመት ውስጥ የተደረጉ ሰልፎች፣ ስብሰባዎች በደም መፋሰስ ነው የተጠናቀቁት። አሁን ያለበት ሁኔታ ደግሞ የከፋ ነው። ዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዎች በቅርቡ ባወጣው ዘገባው እንዳስታወቀው በኦሮሚያ መስተዳድር የተነሳውን ህዝባዊ ተቃውሞ ለመደፍለቅ የጸጥታ ኃይሎች በወሰዱት እርምጃ ከአራት መቶ በላይ ሰላማዊ ሰው ተገድሏል። በብዙ መቶ የሚቆጠሩ ሰዎች ቆስለዋል። በብዙ ሺህ የሚቆጠሩም ታስረዋል። እንደ ተቃውሞ ሰልፉ ሁሉም ግድያም፣ እስራቱም አድማሱን ወደ አማራ መስተዳድርም አስፍቶም እንደቀጠለ ነው። የአማራ መስተዳድር እርሰ ከተማ ባህር ዳር እንኳ ውጭ የሚኖሩ ኢትዮጵያውያንን ስብሰባ፣ ጉብኝት ለማስተናገድ ተሞሽራም በሟች ቆስለኞች ደም ጨቄታለች። ትናንት ቅዳሜና እሑድ ብቻ በአማራና በኦሮሚያ መስተዳድር የተደረጉ ሰልፎችን ለመደፍለቅ በተወሰዱ እርምጃዎች ብቻ የተገደሉት ሰዎች ቁጥር በትንሽ ግምት ሐምሳ መድረሱን የውጭ መገናኛ ዘዴዎች ዘግበዋል። በየስፍራው ለተገደሉ፣ ለቆሰሉ፣ ለሚሰወሩት ዜጎች ተጠያቂውን ለፍርድ ማቅረብ ለአብዛኛው ኢትዮጵያዊ የሚቻል አይደለም። ግድያም ስራት እንግልቱ የሚቆምበት ጊዜና ብልሃትን ማወቅ ደግሞ ይበልጥ ከባድ ነው። ዶክተር አረጋዊ በርሄ ግን አጭር መልስ አላቸው። ግድያውንና ጭፍጨፋውን ለማቆም ይሄ የተነሳሳውን ህዝብ የሚያሰባስብና ወደ አንድ አቅጣጫ እንዲያተኩር የሚያደርግ ኃይል መፍጠር ነው። እንግዲህ መደራጀት ያስፈልጋል። ይሄ ደግሞ የፖለቲካል ኢሊቱ ድርሻ ነው። አቶ ግዛቸው ኤቢሳም ግድያው እንዲቆም የተቃውሞ ሰልፉ መቆም አለበት ይላሉ። የተቃውሞ ሰልፉ እንዲቆም ደግሞ የህዝቡ ጥያቄ መልስ ማግኘት አለበት። ህዝቡ በመልካም አስተዳደር፣ በብልሹ አሰራር፣ በሙስና በምን እያሉ መሸወድ የሚቻልበት ጊዜ አይደለም። ህዝቡ በቀጥታ እየፈለገ ያለው እየጠየቀ ያለው የስርዓት ለውጥ ነው። ከዚህ በኋላ በወያኔ ወይም በህዋት መተዳደር እንደማይፈልግ ወጣት፣ አዛውንት፣ ልጅ፣ ሴት ማንም ሳይቀር በአደባባይ ወጥቶ ተናግሯል። አቶ ያሬድ እንደሚሉት መንግስት የሚወስደው የሀይል እርምጃ ከዚህ ቀደም እንደነበረው ተቃውሞውን ማስቆሙ ሲበዛም አጠራጣሪ ነው። ትልቁን ሚና መጫወት የሚችለው መንግስት ነው። ጠመንጃ የያዘው ጥያቄ እየቀረበለት ያለው መንግስት ነው እና መንግስት ላለፉት ሀያ አምስት አመታት ህዝብ ጥያቄ ሲያነሳ እየኮረኮመም በጥይት እየመታም ደም እያፈሰሰም ጸጥ ማድረግ ችሏል። አሁን ግን ህዝብ ወደ እምቢተኝነት ደረጃ ላይ ደርሶ አደባባይ ወጥቷል። ስለዚህ በመንግስት በኩል ሰበር ብሎ ከህዝብ ጋር ለመወያየት የህዝብን ጥያቄ ለማዳመጥ ከፖለቲካ ምህዳሩ ያወጧቸውን የፖለቲካ ሀይሎች እንደገና ወደ መሀል ስቦ ሀገር ከመጥፋቷ በፊት ተያይዘን ከመጥፋታችን በፊት የንጹሃን ዜጎች ደም እየፈሰሰ በዚህ መቀጠል አይገባውም ብሎ ትልቁን እርምጃ መውሰድ ያለበት መንግስት ነው። ዶክተር አረጋዊ መፍትሄ የሚሉት ግን አቶ ያሬድ ከጠቆሙት አለፍ ያለ ነው። የጋራ ስርዓት ተመሰረተ ስቴብል የሆነ ጉዞ ለማሄድና ግቡን እንዲመታ ለማድረግ በጣም አስቸጋሪ ነው የሚሆነው። ስለዚህ ተሰባስቦ የጋራ የሽግግር ስርዓት መመስረት አለበት። አቶ ግዛቸው ለየት ያለ አስተያየት አላቸው። አሁን እንደምሉት ትግራይን ሊያጠፋ የተነሳ አንድም ሀይል የለም ኢትዮጵያ ውስጥ። በኦሮሚያ በኩልም አይተናል፣ በአማራ ክልልም ያሉ እንቅስቃሴዎች አይተናል። አንድም ጤነኛ ሰው ትግሬን ከምድረ ገጽ ካላጠፋው አልተኛም የሚል የለም፣ አልነበረምም፣ አይኖርምም፣ ሊኖርም አይገባም እያለ ያለው ሰላም ስጡን ነው። ሰላም እየከለከልን ያለው ደግሞ ከእናንተ አብራ ከወጣው ህወሀት እንጂ ሌላ ፍጡር አይደለም ነው። ስለዚህ ሰላም እዚ ሀገር ውስጥ ካስፈለገ ለሁላችን እንጂ ለአንድ ብሔር ብቻ መሆን የለበትም ነው። ይሄን መጠየቅ የሚችለው የመጀመሪያው ጫንቃው ላይ ብዙ ኃላፊነቶችን ተሸክሞ ያለው ይህን ድርጅትም ተሸክሞ ያለው እንደ ምሶሶ ሆኖ እያገለገለ ያለው የትግራይ ህዝብ ነው። ስለምታየኝ ነው ይህን የምለው። ሌሎቻችሁስ ተወያዩበት፣ ጻፉም፣ ደውሉልን። እኛም ለዛሬ ይብቃን። ነጋሽ መሐመድ ነኝ። እስኪ ቸር ያሰማን እንበል።